ዓላማቸውን ከግቡ ለማድረስ ዘጋቢያችን እዚያ ወርዶ እንዳዳመጠው ያላቸው ምርጫና መፍትሔ አንድ መንገድ ብቻ ነው። እሱም የሥራ ማቆም አድማ ነው። ይህ ጥሪም በሕዝቡ ዘንድ ድጋፍ አግኝቶ ከሞላ ጎደል እዛ ተሳክቷል። ይህን ከሚሉት ሰዎች መካከል በካርቱም ከተማ የፍሬድሪሽ ኤበርት የበጎ አድራጎት ድርጅት ኃላፊ ሚስተር ፊልፕ ያን ይገኙበታል። በየመንገዱ ግራና ቀኝ የመንግሥትና የግል መሥሪያ ቤት ሠራተኞች ሥራቸውን አቁመው ቢሮአቸውን ዘግተው ሰልፍ ወጥተው ተቋማቸውን እነሱ አሰምተዋል። በሁሉም ዘንድ ተቀባይነት ስላለው ጠንካራ እንቅስቃሴም ወጥቶታል። በአስቸኳይ የሲቪሉ መንግሥት ይመስረት የሚለውም ሐሳብ በሱዳን አገር አሁን በሕዝቡ ዘንድ ተቀባይነትን አግኝተዋል። ይህ የሥራ ማቆም አድማ ባጭሩ ለወታደሩ አገዛዝ በቃችው ስልጣኑን አስረክቡ የሚል ማስጠንቀቂያም ነው። ይህን የሚለውም እንቅስቃሴውን ከሚመሩት ሰዎች መካከል አንደኛው ሚስተር ሸሪፍ አልዲን አህመድ አዳም የሚባል ሰው ነው። ከእንግዲህ ከዚህ ሁሉ ዓመት በኋላ አንገሸገሸን በቃን የሚለውን አቋማችንን በግልጽ መለዮ ለባሾቹ እንዲገባቸው እንዲረዱትም እኛ እንፈልጋለን። የተፈራረቁ እንደሚታወቀው ላለፉት ረዥም ዓመታት የጦር መኮንኖቹ አገሪቱን ሱዳንን ገዝተዋል። ስልጣኑን የያዙ እንጂ ለሕዝቡና ለአገሪቱ ባለፉት ዓመታት ምንም ያመጡት አንዳች ጠቃሚ ነገር የለም። ይህ በመሆኑም የሕዝቡ ተቃውሞ በቃም ብሎ አሁን ፈንድተዋል። አብዮቱን እስከ መጨረሻው ገፍተን ስልጣኑን ከወታደሩ እጅ አውጥተን ግቡን እንዲመታ ለማድረግ ኃላፊነቱ ከእንግዲህ የእኛ ነው። ለዘብተኛ ነው የሚሉ የእስላም ብሔራዊ የኡማ ፓርቲ መሪዎችና የድርጅቱ ተከታዮች ረድፋቸውን በአሁኑ ሰዓት ቀይረው ከጦር መኮንኖቹ ጋር እነሱ አብሮ መሰለፉን መርጠዋል። ይህም የሆነበት ምክንያት ተመልካቾች እንዳሉት በአንድ ነገር ላይ ተመስርቶ ነው። በሻሪያ ሕግና በመንፈሳዊ እስልምና ሃይማኖት ትምህርት የምትተዳደረውን ሱዳንን ተቋሚዎቹ አንድ ቀን እንደምንም ብለው ሥልጣኑን ከጨበጡ በዘመናዊና ዓለማዊ በሆነ ሕገ መንግሥታቸው ሥርዓቱን እነሱ ይቀይሩታል ብለው ሰግተዋል። ይህ ፍርሃቻ ግን መያዣና መጨበጫ የለውም ብሎ ቀስቃሹ ፖለቲከኛ አህመድ አዳም ውድቅ አድርጎታል። ለዘመናት የቆየና የሰነበተውን ባህሉንና ልማዱን ወጉንና ስርዓቱን በተፈጥሮው ወግ አጥባቂ የሆነው የሱዳን ሕዝብ ሁሉን ነገር እርግፍ አድርጎ ወርውሮ በአዲስ በማይታወቅ ነገር ተካለው ብሎ አሁን አልተነሳም ብሎ አህመድ አዳም ሲጠየቅ እሱ ሰንዝረዋል። የአገሪቱና የህዝቡ ዋና ችግር በሱ እምነት ባህሉንና ወጉን በአሁኑ ሰዓት መሻር ሳይሆን ዋና አላማ ዳቦና ሥራ እንዲሁም የሚጠጣም ንጹህ ውሃ አብሮ ማግኘት ነው ብለዋል። ይህን ጥያቄያቸውን በሥራ ላይ ተተርጉሞ ማየት የሚችሉት ሚስተር ፊሊፕያን ሕዝቡ በሽግግር መንግሥቱ ውስጥ ከመኮንኖቹ ጋር ወንበሩን እኩል ሲጋራ ብቻ ነው ብለዋል። ተቃዋሚዎቹ ከዛ እንደ ተሰማው በሽግሩ መንግሥት ውስጥ ሁለት ሦስተኛውን ወንበር ለእኛ ይገባናል የሚለውን ጥያቄያቸውን እነሱ መልሰው አንስተዋል። ይህን ጥያቄያቸውን ወታደሮቹ በተለያዩ ምክንያቶች ለማሟላት እንደማይፈልጉም ሚስተር ፊሊፕ ያን ሁለት ምክንያቶችን ጠቁመዋል። በእሳቸው ግምት ባለፉት ዓመታት መኮንኖቹ በተለያዩ መንገዶች ያካበቱትና ያፈሩትን ንብረታቸውን እንዳይነጠቁ መለዮ ለባሾቹ አሁን ፈርተዋል። ሌላው ምክንያት ደግሞ ሚቴ ት ል ድሩክ አውስ ሳውዲ አራቢየን ኤግፕትን ውንድ ደን ፈዐይንግተን አራብሽን ኤሚራትን የሳውዲና የግብጾች የእምሬትም ተጽዕኖ በሱዳን ላይ በአሁኑ ሰዓት ቀላል አይደለም። አብዛኛዎቹ የሱዳን የጦር መኮንኖች ባለፉት ቀናትና ሳምንታት ተራ በተራ ወደ ሪያድና ወደ ካይሮ፣ ወደ እምሬትም እነሱ እየወረዱ እዚያ እየተነጋገሩ ወደ ካርቱም ተመልሰዋል። መገመት እንደሚቻለው እነዚህ መንግሥታት ወታደሩ እጅ አንዴ የገባውን ሥልጣን በቀላሉ ለሕዝቡ እንዳይለቁ የሚያስጠነቅቅ የሚያበረታቱ፣ የሚገፋፉ ምክሮች ናቸው። እንግዲህ ፍራቻ ነው። ጋዜጠኛው፣ የሱዳን ፖለቲካ ተንታኙ ሞሐመድ አስባት ለዲደብልዩ እንዳለው ሕዝቡን አደባባይ ለተቃውሞ እንዲወጣ በአሁኑ ሰዓት የሚገፋፋው እንደ አረብ አገሮች አብዮት ከዚህ በፊት እንደታየው የሱዳኑም ነገ ተጨናክፎ እንዳይወርቅ ብዙዎቹ ይፈራሉ። በሌላ በኩል የሱዳኑ ሰራዊት በሕዝብ እንቅስቃሴ ተገዶ ስልጣኑን ለሕዝቡ ካስረከበ ነግበኔ ብለው ሌሎቹ የአረብ መንግሥታት ከዛ እንደተሰማው አሁን ትልቅ ስጋት ውስጥ እነሱ ገብተዋል። ይልማኤል ሚካኤል ለዲ ደብልዩ ከበርሊን ከተማ